የኮሮና ቫይረስን ለመከላከል በሚል ስያሜ የተሰባሰቡ የኤርትራውያን ህብረት ከመላው ዓለም ያሰባሰቡትን ሁለት ነጥብ ሰባት ሚሊየን ብር በትግራይ ክልል ለሚገኙ የስደተኛ መጠለያ ጣቢያዎች ውስጥ ላሉ ኤርትራውያን እርዳታ ሰጡ። እርዳታው የተሰጠውም የምግብና የንጽህና መሳሪያዎች የጤና ችግር ላለባቸውና ለአቅመ ደካማ ስደተኞች መሆኑ ታውቋል። ሙልጌታ ጽባሃ ተከታዩን ዘገባ ልኮልናል። አቶ አስመላሽ ግርማይ በትግራይ ክልል ሰሜን ምዕራባዊ ዞን በሚገኝ ህጻጽ የስደተኛ መጠለያ ካምፕ የሚኖር ኤርትራዊ ስደተኛ ነው። የጀርባ አጥንት ጉዳት እንዳለው የተናገረው አስመላሽ የኤርትራውያን ህብረት ለመከላከል ኮሮና ቫይረስ ወረርሽኝ ከመላው ዓለም ገንዘብ አሰባስበው የሰጡት እርዳታ ለቀጣይ ህይወታችን ተስፋ እንዲኖረን አስችሎናል ብለዋል። ቆንጆ እኛ ሰው አለን ማለት ነው። እስካሁን ድማ እንደዚህ ብለን ሆኖ ያለን ስላለን በትግራይ ክልል በሚገኙ አራት የመጠለያ ካምፕ ነው እርዳታው እየተሰጠ ያለው። እርዳታው በስደተኞች ካምፕ እያስተባበረ የሚገኘው አቶ ተስፎም ገብረ መድህን እርዳታው በመላው ዓለም የሚገኙ ኤርትራውያን ያሰባሰቡት መሆኑን ተናግሮ በአሁኑ ጊዜ የተፈጠረው የኮሮና ቫይረስ ወረርሽኝ ለመከላከል የሚያገዙ የንጽህና መሳሪያዎችና መገብ ነው የጤና እክል ላለባቸው እየተሰጠ የሚገኘው ብለዋል። ሀገሮች ያሉ ኢትዮጵያውያን ለወገኖቻቸውን ለወንድሞቻቸው በስደት ኢትዮጵያ ውስጥ ያሉ ስደተኞች ለማገዝ የተለያዩ ሀገሮች ብር እየሰበሰቡ እያገዙ ነው እና በትግራይ ክልል አራት የኤርትራ ስደተኞች ካምፕ አለ። በእነዚህ አራት ካምፕ ደግሞ ሁለት ሺህ አንድ መቶ ስልሳ ስምንት በተለያየ በሽታ የተጠቁ ወይም ደግሞ ክሮኒክ ዲዚስ ያላቸው ሰዎች አሉ። ለእነሱ ነው እገዛ እያደረግን ያለ ነው። ትናንትና ሽመልባ ያሉ አምስት መቶ አርባ ሰዎችን የምግብ እና ለኮሮና ቫይረስ መከላከያ የምንጠቀምበት ሳኒታይዘር እና ሳሙናን የመሳሰሉ ድጋፎች ሰጠናል። አሁን ደግሞ ህጻት ካምፕ እየሰጠን ነው። ህጻት ካምፕ ስድስት መቶ አስራ ሶስት ሰዎች በዚህ በክሮኒክ ዲዚስ የተመዘገቡ ሰዎች እየሰጠን ነው። ይህንን እርዳታ ለአቅመ ደካሞች እና የጤና እክል ያለባቸው በመለየት እየተደረገ ያለው በሰዎች እርዳታ ስለሚንቀሳቀሱ በቤታቸው ራሳቸውን ችለው በቀላሉ ምግብ እንዲሰሩ ከቫይረሱም እንዲጠበቁ ለማድረግ ነው ብሏል። ከተለያዩ ሀገሮች ነው የተሰበሰበ። በዶላር ሰማኒያ ሺህ ዶላር ይሆናል። ወደ ኢትዮጵያ ብር ስንመነዝረው ሁለት ነጥብ ሰባት ሚሊዮን ይሆናል። እና የአክል በሚባል የሚታወቁት በተለያየ ማህበራዊና ፖለቲካዊ ስራ ሲሰሩ የነበሩት አሁን ግን ለኤርትራውያን ለኤርትራውያን በሚል ላይ አመለካከታቸው ላይ አስቀምጠው አንድ ላይ ሆኖ ህዝቡን ከኮሮና ቫይረስ ለማዳን እና ለመከላከል የሚደረግ ድጋፍ ነው። ይህንን ድጋፍ ዋነኝነት አሜሪካ ውስጥ የሚኖሩ ኤርትራያን ነው እየመሩት ያሉት፣ ግን እገዛው ከተለያዩ ሀገሮች ነው። እነዚህ የተለያየ አይነት ስንክልና እና በሽታ ያለባቸው ሰዎች ሰውን ካላገዛቸው፣ ውሃ ከደጅ አምጥተው ካልሰጣቸው፣ ምግብም ከሱቅ አምጥተው ካልሰጣቸው አንዳንዶቻቸው በተለይም ይህንን ማድረግ የማይችሉ ሰዎች ናቸው። እኛ እያደረግ ነው ያለነው አሁን ለእነዚህ ሰዎች ቤታቸው ቁጭ ብሎ በትንሽ እገዛ ቤታቸው ሆነው ራሳቸውን በመከላከል ከበሽታውን እንዲጠረቀቁና እንዲሁም ደግሞ አሁን የምናደርገው እገዛ በአንድ በኩል ራሳቸውን በእርግብ እንዲታነሱ እያደረግን ነው። በሌላ በኩል ደግሞ ከሰው ጋር ያላቸው ኔክቲ ከሰው ጋር ያላቸው ትንሽ ራሳቸውን ችሎ ለመኖር ወይም ለመታቀብ እያደረግን ያለ ነው እገዛ ነው። ይሄ ለእነሱ በጣም ትልቅ ነገር ነው። ይህ እርዳታ በማጠናከር ስደተኞቹ ለኮሮና ቫይረስ እንዳይጋለጡ ሊሰራ ይገባል ሲል ተስፋውም ተናግሯል። ያገኘነው ድጋፍም ለአንድ ጊዜ የሚበቃ ነው። በተለያየ ቦታ ሀገራትን ያሉ ኢትዮጵያውያንም፣ ኤርትራውያንም፣ ሌሎችም ዜጎችም ስለእነዚህ ስደተኞች ለማገዝ እንዲነሳሱና የሚችሉትን ያህል እንዲያደርጉ ማጸናለው። እስካሁን ለተደረገው ድጋፍ በተለይም ደግሞ ለኢሲሲ እና ለአክል ባይቶ የሰሩ የሰሩት ስራ በጣም የሚደነቅ ነው። በጣም አመሰግናለሁ። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም